The voice of America. Be away. Be Ethiopia's good day, Minister Doctor. ወርቅነህ ገበየው የተመራ የኢትዮጵያ ልዑካን ቡድን ከዩናይትድ ስቴትስ መንግስትና እና ከተወካዮች ምክር ቤት አባላት ጋር በጸጥታ ጥበቃ ትብብርና ሌሎች አስተዳደራዊ ጉዳዮች ዙሪያ ውይይት አካሂዷል። ከዩናይት ስቴትስ የውጭ ጉዳይ መስሪያ ቤት እንዲሁም ከሴኔት የውጭ ጉዳይ የውጭ ግንኙነት ኮሚቴ መሪዎች ጋር የተደረገውን ውይይትና የተገኙ የትብብር ስምምነቶችን እንዲያብራሩ የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ ዓለምን የኖክሰማግር በስቱዲዮ ጋብዞ አወያይቷል። በተጨማሪም የጎረቤት አገሮችን ጸጥታ ጥበቃና ግንኙነት አስመልክቶ ለተነሱ ጥያቄዎች መልስ ሰጥተዋል። ወደ ቃለ የዚህ ጉብኝት ዋና አላማ አንደኛ ኢትዮጵያን ጨምሮ ሰባ ሁለት የሚሆኑ አገሮች አባል የሆኑበት የዓለም ጽረ ሽብር ጥምረት ግሎባል ኮአሊሽን ቱ ካውንተር አይኤስ የሚባለው ስብሰባውን ያካሄድ ነበር። በዛ ስብሰባ ላይ ለመሳተፍ ነው። ከዛ በተጨማሪ ደግሞ ከአሜሪካ መንግስት ከፍተኛ ባለስልጣናት በተለይም ውጭ ጉዳይ የሚኒስቴር ከፍተኛ ባለስልጣናት፣ ከኮንግረስ አባላት ከሴኔት አባላት ጋር በኢትዮጵያና አሜሪካ ግንኙነት እንዲሁም በአካባቢያዊ ጉዳዮች ላይ ለመወያየት ነው። በጣም ፍሬያማ የሆነ ቆይታ ነበረ። ኢትዮጵያና አሜሪካ ለረዥም ጊዜ የቆየ በጋራ ጥቅም ላይ የሚያተኩር ግንኙነት አላቸው። ይሄ ግንኙነት ተጠናክሮ በሚሄድበት ሁኔታ ላይ በአሜሪካና በኢትዮጵያ መንግስት በኩል ውይይት ተካሂዷል። ቀደም ሲል እንዳልኩት በጣም ውጤታማ ጉብኝት ነበር። እንግዲህ ውጤታማ ጉብኝት ነበር ብላችኋል። ከዩናይትድ ስቴትስ በተለይ የወታደራዊ ስልጠና እንደዚሁም ደግሞ የደህንነት መዋቅሩን በማሻሻል ረገድ ቃል የተገቡ ተግባራዊ የሆኑ ተጨባጭ የሆኑ ይዛችኋቸው የምትመለሱ ጉዳዮች አሉ። ይሄ እንግዲህ ቀደም ሲል እንዳልኩት ወደ ሰባ ሁለት ሀገሮች ያሉበት ነው። ከአፍሪካ ወደ ዘጠኝ ኢትዮጵያ ያለችበት፣ ግብፅ፣ ቻድ፣ ሶማሊያ፣ ጅቡቲ፣ ኒጀር ወዘተ ያሉበት ነው። ሌሎች ዓለም አቀፍ ተቋማችም ያሉበት ነው። እና አንደኛ በሀገሮች መካከል ያለውን የልምድ ልውውጥ ነው አትኩረው ሲሰራ የነበረው በተለያዩ ንዑስ ዘርፎች ላይ ሲነጋገር ነበር። ዓለም አቀፍ ጥምረት በኩል የሚሰሩ ስራዎች በአንድ ወገን ወታደራዊ ናቸው። ሌላ ወታደራዊ ያልሆኑ ዘርፎች አሉ። ለምሳሌ ህገወጥ የገንዘብ ዝውውርን እንዴት መከላከል ይቻላል? የዓለም አቀፍ ሽብር መጸነሻውም መወለጃውም ማደጊያውም የማህበራዊ ሚዲያ የሆነበት አጋጣሚ ነው የሚታየው። እና እንዴት ነው የሚጠቀሙት? ይህንን ለመከላከል ለመቆጣጠር አገሮች ምን ማድረግ አለባቸው? ምንስ አድርገዋል? ማን ምን አድርጎ የተሻለ ውጤት አምቷል? የሚል ውይይት ነው ሲካሄድ የነበረው። ከዛ በውጭ ግን በተጨባጭ አሁን ወደሚደረግ እርዳታና ድጋፍ ላይ ያተኮራል ነበር። በአጠቃላይ በተቃላይ አሸባሪ ይህንን የሚያነሳው ተግባራዊ የሆኑ ምክንያቶችና ችግሮች ስላሉ ነው። የአፍሪካ ሕብረት ጉባኤ በተጠራበት ወቅት እንዲያውም የሩዋንዳው ፕሬዝዳንት ፖል ካጋሜን ጨምሮ የአፍሪካ መሪዎች በዚህ ጉዳይ ላይ አትኩሮት ሰጥተው ሰላም አስከባሪ ኃይሏን አፍሪካ በራሷ ገንዘብ የምታዋቅርበትና የምታቋቁምበት መንገድ ሁሉ እስከ መፈለግ የተደረሰበት ስለሆነ ነው። አስቀድመው ከተባበሩት መንግሥታት ድርጅት የሚገኙ እርዳታዎች አስተማማኝ ባለመሆናቸው ይህንን በተመለከተ እንደው በስብሰባው ላይ አንስታችሁ የተወያያችሁበትና አጽንኦት ሰጥታችሁ በዚህ ላይ ትብብሩ ወታደራዊ የስልጠናና የገንዘብ ድጋፍ ያስፈልጋል ብላቸው ያነሳችሁት ጉዳይ ከሆነ ነው የምጠይቀው። እንግዲህ በዚህ ጥምረት ስር ያሉ ሀገሮች አንዱ የሌለው ሌላው አለው። ስለዚህ መተባበር ይቻላል። ለምሳሌ የመረጃ ልውውጥ ነው፣ በሀገሮች መካከል የመረጃ ልውውጥ ሊደረግ ይችላል። ድንበር ይጋራሉ። አደጋው ድንበር የለሽ ከመሆኑ አንጻር የድንበር ቁጥጥሩ የኢሚግሬሽን ቁጥጥሩ ምን መሆን አለበት? እሱም የውይይት ርዕስ ነው። ጥሩ ወኢትዮጵያ በአህጉሩ እንኳን ባይሆን በአካባቢው ሀገሮች ያላትን የጸጥታ ጥበቃ የአካባቢ ጸጥታ ጥበቃ ሚና እንመልከት። በቅርብ ጊዜ እንደተመለከትነው በተለይ በጅቡቲና በኤርትራ በኩል ሁኔታዎች፣ ትኩሳቶች ከጊዜ ወደ ጊዜ እያየሉ የመጡበት ሁኔታ አለ። ይህን አስመልክቶ ኢትዮጵያ የያዘችው አቋም ምንድን ነው? የያዘቻቸው ጥረቶችስ ምንድን ናቸው? እንግዲህ የከኳታር ወታደሮች በኤርትራና ጅቡቲ መካከል ያለው አወዛጋቢ ቦታ መውጣት ተከትሎ በአካባቢው የተከሰተ ሁኔታ አለ። ይህንን ወቅታዊ ሁኔታ የኢትዮጵያ መንግስት በጥሞና በቅርብ የሚከታተለው ጉዳይ ነው። በዚህ ረገድ የአፍሪካ ህብረት የወቅቱ ኮሚሽነር የተከበሩ ሙሳ ፈኪ ያወጡት መግለጫ አለ። ይሄ እንደ ዩሮፓን ዘመን አቆጣጠር ጁን 12 2017 የወጣ መግለጫ ነው። የዚህ መግለጫ ዋናው ጭብጥ ምንድነው? የአፍሪካ ሕብረት እውነት አፈላላጊ አካል ወደ ሁለቱ ሀገሮች እንዲሄድ፣ ኤርትራና በጅቡቲ መኩል ያለው ውጥረት ወደ ከፋ ግጭት እንዳያመራ ሁለቱም ሀገሮች አስፈላጊውን እርምጃ ሁሉ እንዲወስዱ የሚጠይቅ ነው። ይሄ የኢትዮጵያ መንግስት የደገፈው አቋም ነው። ከአፍሪካ ህብረት ስብሰባ ጎን ለጎን የተካሄደ የኢጋድ አባል ሀገራት ስብሰባ ነበረ። በዚህ መድረክ ላይ የጅቡቲው የውጭ ጉዳይ ሚኒስቴር ያቀረቡት ጥያቄ ነበር። የጅቡቲ መንግስት በሁለቱ ሀገሮች መካከል ያለው ሁኔታ ጦርነትም ሰላምም አልባ በሆነ መልኩ ሊቀጥል ስለማይችል የአፍሪካ ህብረት እርምጃ እንዲወስድ ጥያቄ አቅርቧል። የሰላም አስከባሪ ኃይል የሚሰማራበት ሁኔታ እንዲመቻች ጥያቄ አቅርቧል። ይሄ የኢጋድ አባል ሀገራት ውሳኔ ኢትዮጵያ መንግስትም ውሳኔ ተደርጎ ሊወሰድ የሚችል ነው። ይህንኑ ስለዚህ ኢትዮጵያ ትደግፋለች። ሁኔታውን የሚያጣራ ቡድንም ሆነ እንደዚሁም ደግሞ የሰላም አስከባሪ ሀይል በተለይ በራስ ዱሜራ አካባቢ እንዲሰማራ የኢትዮጵያ መንግስት ጉዳዩን በትኩረት ይከታተለዋል። በሁለቱ ሀገሮች መካከል ያለው ሁኔታ እና ውጥረት ከቁጥጥር ውጭ እንዳይሆን የአፍሪካ ህብረት እርምጃ እንዲወስድ ይፈልጋል። ይህ የኢትዮጵያ መንግስት አቋም ነው። በተለይ የኤርትራውያን መገናኛ ብዙኃን ድረገጾች በዚህ ጉዳይ አስመልክቶ ኢትዮጵያ የጅቡቲንና የኤርትራን ጉዳይ ለመፍታት ሁኔታውን አጽንኦት ሰጥታ ከመስራት ይልቅ የሁለቱን ሀገሮች ሰላም እና ትብብር ለማበልጸግ ብትሰራ አይበልጥም ወይ? የሚሉ ጽሁፎችን ሲያሰፍሩ ቆይተዋል። ይህም በተመለከተ ደግሞ የኢትዮጵያ መንግስት ኤርትራን በተመለከተ የውጭ ጉዳይ ፖሊሲ ያወጣለሁ ብሎ ነበረ። ይህንን የት ላይ ናችሁ? መቼ ነው ጊዜ ገደብ አላችሁ የሚወጣበት? እንግዲህ የኢትዮጵያ መንግስት በየትኛውም ቦታ የሚፈጸሙ ተመሳሳይ አይነት ሁኔታዎች በሰላማዊ እና በሰላማዊ መንገድ በዲፕሎማሲያዊ መንገድ እንዲፈታ ያለው አቋም የዛሬ ወይም የትላንት አቋም አይደለም። ለረጅም ጊዜ በመርህ ላይ የተመሰረተ አቋም አለው። ከዛ ውጭ ግን ኤርትራ ጋር ያለውን ሁኔታ በምን አቅጣጫ መሄድ አለበት በሚለው ጉዳይ ላይ መንግስት የያዘው ጉዳይ አለ። በዚህ ላይ አስተያየት ከመስጠት ቆጠባለሁ፣ ግን ጊዜው ሲደርስ ይፋ የሚሆን ይሆናል። የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። የዛሬ የስቱዲዮ እንግዳችን የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ናቸው። እዚህ በዋሽንግተን ዲሲ ከዩናይትድ ስቴትስ ባለስልጣናት ጋር በውጭ ጉዳይ ሚኒስትሩ ዶክተር ወርቅ ነገበዩ የሚመራ ልኡካን ጋር መጥተው ውይይት እያደረጉ ነው። ይህን እንደው በተመለከተ አዲስ የዩናይትድ ስቴትስ ፕሬዚዳንት በህዝብ ተመርጠዋል። ዶናልድ ትራምፕ ኢትዮጵያ ከዩናይትድ ስቴትስ አዲሱ ፕሬዚዳንትና ከአስተዳደራቸው ጋር ያላት ስልታዊ የውጭ ጉዳይ ፖሊሲ ምን ይመስላል? እንግዲህ ከአሜሪካ ጋር ለረጅም ጊዜ የዘለቀ ወዳጅነት አለ እንዲሁም ዶክተር ወርቅነህ ገበየው ከአሜሪካ ሴኔት የውጭ ግንኙነት ሊቀመንበር ሴኔተር ቦብ ክሮከር ጋር ባደረጉት ውይይት የኢትዮጵያና አሜሪካ ግንኙነት የትናንት ብቻ ሳይሆን የዛሬም ነው የሚል በጣም ወዳጅነቱን የሚገልጽ አስተያየት ሰጥተዋል። ሁለቱ ሀገሮች በጋራ ጥቅምና በመከባበር ላይ የተመሰረተ ለረጅም ጊዜ የዘለቀ ግንኙነት አላቸው። ይሄ ግንኙነት እንዲቀጥል በኢትዮጵያ በኩል ብርቱ ፍላጎት አለ። የአሜሪካ መንግስት በአፍሪካ የጸረ ድህነትና የጸረ ልማት ትግል ውስጥ የመሪነት ሚና እንዲጫወት እንፈልጋለን። ይሄ የኢትዮጵያ መንግስት አቋም ነው። በአሜሪካ በኩል ያለውን በቀጣይ የምናየው የሚሆን ይመስለኛል። ዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤቱ በየዓመቱ የሚያወጣው የሰብአዊ መብት ይዞታ የእርሶን መንግስት በከባዱ የሚወቅስ ነውና ይህንም በማሻሻል ረገድ በውጭ ጉዳይም በሀገር ውስጥም ቢሆን የዜጎችን ሕይወት ለማሻሻል የምትሰሯቸው ተጨባጭ ስራዎች ምንድን ናቸው? አሁን ሀገሪቱ ያለችው በአስቸኳይ ጊዜ አዋጅ ነውና ይህንን ሁኔታ አጠቃላይ እንዴት ነው ለዓለሙ ማህበረሰብ የምትገልጹት እናንተ? እንግዲህ ከአሜሪካ መንግስት ጋር በብዙ በብዙ ጉዳዮች ላይ ተመሳሳይ የሆነ አቋም አለን። በአንዳንድ ጉዳዮች ላይ ላለመስማማት የምንስማማባቸው ጉዳዮች አሉ። ኢትዮጵያ ውስጥ ከመልካም አስተዳደር ከሰብዓዊ መብት አያያዝ ጋር በተያያዘ ጉለቶች አሉ። እነሱን ለማስተካከል የተሻለ ለማድረግ መንግስት አበክሮ እየሰራ ነው። ተቋማዊ አቅሞችን የመገንባት ህብረተሰቡ በሰብአዊ መብት ዙሪያ የተሟላ እውቀት እንዲኖረው የማድረግ የሌላውን መብት ስታከብር ያንተን መብት እንደሚከበር የማስተማር ስራ ይሰራል። በዚህ ረገድ እንከን የለሽ የሆነ የሰብአዊ መብት አያያዝም የዲሞክራሲ አቅምም ብቃትም ያለው አገር ማንም የለም። ስለዚህ ይሄ አንደኛው ነገር ነው። ሁለተኛው የኢትዮጵያ መንግሥት የሰብአዊ መብት የሚያከብረው ኢትዮጵያ መንግሥት የመልካም አስተዳደር በአገሪቱ እንዲሰፈን ሌት ተቀን የሚሰራው ይሄኛውን ወይ ያኛውን ወገን ለማስደሰት ብሎ የሚያደርገው አለ ። ለኢትዮጵያ መንግስት የሰብአዊ መብት ጉዳይ፣ ለኢትዮጵያ መንግስት የዲሞክራሲ ጉዳይ የህልውናና የመኖር ያለ መኖር ጉዳይ ተደርጎ የሚወሰድ ነው። እና ከአሜሪካ መንግስት ጋር በአንዳንድ ጉዳዮች ላይ ያተያይ ልዩነት አለን። በውጭ ጉዳይ ሚኒስቴርና በአሜሪካ ውጭ ጉዳይ ሚኒስትር መስሪያ ቤት መካከል የሚካሄድ ውይይት አለ። አንደኛው የውይይት ዘርፍ ወይም መስክ የዲሞክራሲና የመልካም አስተዳደር ጉዳይ ነው። በጣም ነው የማመሰግነው። የኢትዮጵያ የውጭ ጉዳይ መስሪያ ቤት ቃል አቀባይ አቶ መለስ አለም እዚህ ዋሽንግተን ዲሲ ስቱዲዮአችን ድረስ መጥተው ለሰጡን ማብራሪያ በጣም እናመሰግናለን። መልካም የስራ ዘመን። እኔም አመሰግናለሁ።